ከሳህራ በታች እና በአፍሪካ ቀንድ አካባቢ ድርቅ ሊከሰት ይችላል ወይም እየተከሰተ ነው በማለት ከዜና ማሰራጫ አውታሮች እየተደመጠ ያለ ነው። በዚህ ጉዳይ ዙሪያ የኢትዮጵያ ብሔራዊ የሜቴሮሎጂ ኤጀንሲ ባሰራጨው ጽሑፍ በመግቢያው የዘረዘረው አብዛኛውን መካከለኛ ኦሮሚያ፣ ደቡብ ሕዝቦች፣ ማዕከላዊና ሰሜን አማራ እና በማዕከላዊ ትግራይ ላይ የወቅቱ ዝናብ መዝነብ የጀመረው እስከ ሰኔ አጋማሽ ሲሆን የተቀረቱን ሰሜን ምስራቅ፣ ምስራቅ ኢትዮጵያ አካባቢዎችን የሚያደርሰው ግን እስከ ሐምሌ ሁለተኛ ሳምንት መጀመሪያ ላይ ነው ይልና በ2015 አውሮፓውያን አቆጣጠር መጀመሪያ ጀምሮ ቀስ በቀስ መሞቅ የጀመረው የትሮፒካል ፓሲፊክ ውቅያኖስ የላይኛው የውሃ ክፍል የተጠናከረ ሄዶ የኤልኒኞን ክስተት ከግንቦት ጀምሮ እንዲከሰት በማድረጉ የተነሳ በግንቦትና በሰኔ ወራት ከመደበኛው በተለየ ሁኔታ የተስፋፋ ዝናብ እንዲኖር ምክንያት ሆኗል። በኤጀንሲው በኩል የተደበቁ መረጃዎች የሉም የሚሉት የብሔራዊ ሜትሮሎጂ ማስጠንቀቂያ ዳይሬክቶሬት ዳይሬክተር ዶክተር ድሪባ ቁሪቻ ናቸው። ምንም የተደበቀ መረጃ የለም። በእኛ በኩል መረጃው በተገቢው መልክ ለመንግስት ለህብረተሰቡ ተዳርሷል ብለን እናስባለን። መንግስትም ያንን መረጃ መሰረት በማድረግ የተለያዩ ማህበራዊና ኢኮኖሚዊ እቅዶችና እንቅስቃሴዎችን አድርጓል። ከዚህ ጋር ተያይዞ እንግዲህ በአንዳንድ የሀገሪቱ ክፍሎች ላይ የተከሰተው ድርቅ ወይም የዝናብ እጥረት ብለን እንጠራው እንችላለን ወደ ረሃብ እንዳይመጣ ወይንም ህብረተሰቡ እንዳይጎዳ በሚደረጉ ስራዎች ላይ ችግሩ እንዳይጠናከር እያደረገ ይገኛል ማለት ነው። ይህንን አሁንም እየሰራ ነው። በቀጣይም በዚህ ስራ ላይ ተጠናክሮ እየሰራ መሆኑን እንረዳለን ማለት ነው። በቀጣይ ሁለት ወራት ድርቅ ያሰጋል የሚል ትንበያ ለሚባለው ደግሞ ሁኔታውን አያይዘው ያስረዱት ከሁለት ወር በኋላ ይቋረጣል የሚባለው ዝናብ ከተከሰተ ድርቁ ምን ደረጃ ላይ ይደርሳል የሚባለው ክረምት ስንል በተለያዩ ሀገሪቱ ክፍሎች ላይ እንደ ክፍፍሉ መሰረት ከሰኔ እስከ መስከረም ነው በአጠቃላይ ከሰኔ እስከ መስከረም ግን ሙሉ በሙሉ አራት ወራት ዝናብ ያገኛሉ የማገኙ አካባቢዎች አሉ። ለምሳሌ ሰሜን ምስራቅ ኢትዮጵያን ብንወስድ ማለት የምስራቅ ትግራይ ምስራቅ አማራና አፋር አካባቢዎች ከሐምሌ አጋማሽ እስከ ነሐሴ መጨረሻ ድረስ ነው በመደበኛ ሁኔታ ዝናብ የሚያገኙት ማለት ነው። የዘንድሮ ክረምትን በሚጀምርበት ጊዜ በተወሰነ መልኩ ሐምሌ ላይ የተዳከመ ዝናብ ነበረ እንጂ ከሐምሌ መጨረሻ ሳምንት ጀምሮ ግን ዝናብ እያገኙ ነው ያሉ። ይሄ ዝናብ እስከ መውጫው ድረስ የክረምቱ ወቅት እስከሚወጣበት ጊዜ ድረስ ይዘንባል ብለን ስለምናስብ በተወሰነ መልኩ አጀማመሩ ላይ ያለማስተካከልና በመጠን ደረጃም ደካማ ቢሆንም፣ ከዚህ በኋላ ግን እየተሻሻለ ሲሄድ ቀደም ሲል በከፍተኛ ደረጃ የቀነሰውን የዝናብ መጠን ሊያሟላ ይችላል ብለን እናስባለን ማለት ነው። ስለዚህ ዝናብ እጥረቱ ወደ ከፋ ደረጃ አይደርስም ብለን እናስባለን ማለት ነው። አሁን ባለን መረጃ መሰረት በዚህ ሊዛባ ይችል ይሆናል በሚል የአየር ሁኔታ አርሶ አደሩ በአንጻሩ የተዘጋጀበት ሁኔታ አለ ያሉት ደግሞ የኤጀንሲ ዋና ዳይሬክተር አቶ ፈጠነ ተሾመ ናቸው። ኢምፓክቱ አነስተኛ ነው የሚሆነው። ዋናው ነገር የህብረተሰቡ ዝግጅት ነው የሚጠይቀው። በአንዳንድ ቦታዎች ላይ በተጨባጭ እየተሰራ ያለው ይሄ ነው በመሬት ላይ። ስለዚህ አርሶ አደሩ ያለውን ውሃ ኤፌክቲቭሊ ከተጠቀመበት፣ በማሳ ውስጥ ከያዘ የሚያደርሰውም ተጽዕኖ በዛ ልክ እየቀነሰ ይሄዳል። በግድቦች አካባቢም ላይ አሁን ያለው ከእነሱ ጋር በምናደርገው ምክክርም እየገለጽን እያማከርንም ባለው ሁኔታ ባሉን ግድቦች በሙሉ ውሃ ከተያዘ ቀጣይ ለኤሌክትሪክ ኃይል አቅርቦትም በሌሎችም ጉዳዮች ላይ እጥረቱን መሸፈን ይቻላል ማለት ነው። ጌታቸው ተድላ የጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።